ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ያገር ልጆች እንደምሰንበታቸው ሳምንታዊ ከምድር እስከ ህዋ መሰናዶችን እንሆ ተጀምሯል። ባሳለፍነት ሳምንት የጂኦዴቲክ መሠረተ ልማት ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወሳል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የጂኦዴቲክ መሠረተ ልማትና አገልግሎት መሪ ስራ አስፈጻሚ አቶ ዘሪሁን ገረመው ጂኦዴቲክ መሠረተ ልማት ላይ ገለጻ አድርገው እንደነበርም ይታወሳል። ጂኦዴሲ ማለት ቃሉ በአጠቃላይ የተለያዩ መዥርመንቶችን በመውሰድ የመሬትን ቅርጽ የግራቪቲ ፊልድ ቅርጽ ስንል እንግዲህ መሬት ሼፕ ማለት ነው፣ እና ግራቪቴሽናል ፎርስ አለ። እሱን አንድ ላይ የሚያጠና ፊልድ ነው። እና መሬት በስፔስ ላይ የቱጋ ነው ያለችው የሚለውንም የሚገልጽ ወይም የሚያጠና ሳይንስ ነው ማለት ነው። ጂኦዴሲ የጂኦዴቲክ መሰረተ ልማት የሚባለው መሬት ላይ የሚገነቡ ናቸው። ግሎባል ናቪጌሽን ሳተላይት ሲስተም ከመጠቀማችን በፊት ከ1957 እስከ 19መቶ ስልሳ አንድ የተሰራ የጂኦሎጂክ መሰረተ ልማት አለ። ምንድን ነው? የአሜሪካ መንግስት በወቅቱ ከነበረው ከኢትዮጵያ መንግስት ጋር በመሆን አባይ ሪቨር ባዚን ውሃ ሀብቶቻችንን በአግባቡ ለመጠቀምና ለማስተዳደር ይረዳ ዘንድ አባይ ሪቨር ባዚን ተከትለው የመጀመሪያ ደረጃ እንደዚሁም የሁለተኛ ደረጃ የጂኦሎጂክ መቆጣጠሪያ ጣቢያዎቹ ተገንብተዋል። በዛሬው ዝግጅታችን ደግሞ በፕላኔታዊ ከባቢ አየር ውስጥ እንዴት ምቹ የመኖሪያ አካባቢዎችን መፍጠር እንደሚቻል እናወጋወደናል። አብራችሁን ሆናችሁ ዝግጅታችን እንድታረምጡም በአክብሮት እንጋብዛችኋለን። የሰው ልጅ በተፈጥሮ በዙሪያው ስላለው ዓለም ይሞቅ ጉጉታለሁ ሰማይን ማሰስ በውስጡ ያለንን ቦታ፣ የህይወት አመጣጥ ስፋትና ውስብስብነትን ለመረዳት ከፍተኛ ትግል የሚያደርጋል። ሌሎች ፕላኔቶችን ከመፈለግ ጀምሮ በህዋ ላይ የመኖሪያ ቦታን እስከ ማመቻቸት ድረስ በብርቱም ይተጋል። በፕላኔታዊ ከባቢ አየር ውስጥም እንዴት ምቹ የመኖሪያ አካባቢዎችን መፍጠር ይቻላል የሚለውን ሀሳብ ከባቢ አየር ምን እንደሆነ ከመረዳት መጀመር መልካም ነው። በስፔስ ሳይንስና ና በጂኦስፓሻል ኢንስቲትዩት በስፔስ ሳይንስና ፕላኔተር ሳይንስ የአትሞስፌክ ሳይንስ ባለሙያ ዶክተር ገመቹ ፋንታ በጉዳዩ ላይ ማብራሪያ ሰጥተውናል። ከባቢ አየር ስንል ምን ማለታችን ነው ከሚለው ጥያቄያችን እንጀምራለን። መልካም ቆይታ ነው። ስሜ ገመቹ ፋንታ ባላለው የምሰራው በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በስፔስ እና ፕላኔተሪ ሳይንስ የአትሞስፌሪክ ሳይንስ ባለሙያ ነኝ። ከባቢ አየር ማለት እንግዲህ ከአንድ ፕላኔት በተወሰነ ርቀት ላይ የሚገኝ ከፕላኔቱ ቀጥሎ ያለው የአየር ክልል ወይም ደግሞ ስፔስ የምንለው ማለት ነው። በተለያዩ ፕላኔቶች እንግዲህ የተለያየ አይነት የከባቢ አየር ውህደት አለ ማለት ነው። የሁሉም ይለያያል። የመሬትን መውሰድ ይቻላል። የመሬት ከማርስ ይለያል። ሌሎቹም እነ ሜርኩሪ ያው ስምንቱ ፕላኔቶች ማለት ነው የተለያየ አይነት ከባቢ ከባቢ አየር በጣም ለሕይወት ወሳኝ ነው። እንደ ከባቢ አየሩ ይዞታ ወይም ኮንተንት ማለት ነው አንድ ፕላኔት ሕይወት መያዝ ይችላል ወይም መያዝ አይችልም። ምክንያቱም በከባቢ አየር ውስጥ ያሉ ንጥረ ነገሮች ለሕይወት አስፈላጊ የሆኑ ነገሮች ሊኖሩ ይችላሉ፣ ያ ፕላኔት ላይ ላይኖሩ ይችላሉ። ምድርን ብንወስድ የከባቢ አየር በተለያየ ሌየር ነው ያለው። ወይም ደግሞ በተለያየ ርቀት ነው ያለው። አሁን ለምሳሌ ታችኛው አየር ክልል ምን ይባላል? ትሮፖስፌርን የምንለው ማለት ነው። እዛ ውስጥ ነው እንግዲህ የአየር ጸባይ፣ በተለያየ ሲዘንስ ወይም ደግሞ ወቅቶች የተለያየ አይነት የአየር ጸባይ የአየር ጸባይ ስል ሙቀት፣ ዝናብ እና ሌሎች አሉ ሂሚዲቲ ወይም ደግሞ እርጥበት በአየር ውስጥ ያሉ ማለት ነው። እንግዲህ ይሄ ሁሉ በዚህ ምድር ላይ የሚከሰተው በታችኛው የአየር ክልል ነው ማለት ነው። ትሮፖስፌር እንግዲህ ርቀቱ እንደየቦታው ይለያያል። አሁን ምድር ላይ ምድር ወገብ አካባቢ ከፍ ይላል፣ እስከ 15 ኪሎ ሜትር ይደርሳል ማለት ነው። ከምድር ወገብ ወደ ላይ ወደ ላይኛው ስንሄድ ደግሞ ላቲቲዩድ ስን ስንሄድ ደግሞ ምን ይሆናል? ምክንያቱም እዛ ሙቀቱ አነስተኛ ስለሆነ የዚህ የትሮፖስፌር ርቀት ይቀንሳል ማለት ነው። ወደ ታች እንትን ይላል ማለት ነው። ስለዚህ የነሱ እስከ አስር ኪሎ ሜትር ራሱ ይወርዳል ፖላር ሪጅን ላይ ማለት ነው። ስለዚህ በተለያየ ርቀት ነው ያለው። ከዛ ቀጥሎ እንግዲህ ትሮፖፖዝ የሚባል አለ። ምንድን ነው ይሄ? ትራንዚሽን ወይም ደግሞ ከአንዱ ወደ ሌላ የሚሸጋገርበት ቦታ አለ፣ ትሮፖፖዝ እንለዋለን። ከዛ ቀጥሎ ስትራቶስፌር አለ። ሁለተኛው ከባቢ አየር ማለት ነው ከምድር ቀጥሎ ያለው ማለት ነው። ከትሮፖስፌር ቀጥሎ ከስትራቶስፌር ስትራቶፖዝ እንላለን። ከዛ ሜሶስፌር፣ ሜሶፖዝ እያለ ይቀጥላል። እስከ ምን ይቀጥላል ማለት ነው? ኢንተርፕላኔታሪ ስፔስ የሚባል አለ። ከባቢ አየር የሌለበት ቦታ ስፔስ ነው። አንዳንዴ እነዚህ ሚቲዮራይትስ፣ የተሰባበሩ ድንጋዮች ከመሬት ወይም ደግሞ ከዚህ ከሶላር ሲስተም አፈጣጠር የቀሩ ማለት ነው። እነዚህ ድንጋይ የሚመስሉ ነገሮች ሌሎች ደስት ደብሪስ ምናምን ይኖራሉ ማለት ነው። እሱ ኢንተርፕላኔተሪ ስፔስ ይባላል ማለት ነው። ስለዚህ ከባቢ አየር በአንድ ፕላኔት ዙሪያ በግራቪቲ እና በሮቴሽን። ሮቴሽን ማለት ማለት ነው መሬት አንደኛ በራሷ ዛቢያ ላይ ትሽከረከራለች። በዚህ ምክንያት ፓርቲክሎች ወይም ደግሞ ከባቢ አየር ውስጥ ያሉት እነዚህ ነገሮች በዛ በሮቴሽን ምክንያት በስፒዳቸው ምክንያት ባሉበት ይቆያሉ ወይም ደግሞ እዛው አካባቢ ከፍ ዝቅ ይላሉ ማለት ነው። ሌላኛው በግራቪቲ ምክንያት ወይም ደግሞ የመሬት ስበት የመሬት ስበት ባይኖር ከባቢ አየር አይኖርም። ስለዚህ የመሬት ስበት በጣም ወሳኝ ነው ማለት ነው። የመሬት ስበቱ አነስተኛ ከሆነ ፓርቲክሎቹ ምን ይሆናሉ? ፕላኔቱን ለቀው ይወጣሉ ማለት ነው። ስለዚህ የእኛ አትሞስፌር ውስጥ እንግዲህ በተለያየ ርቀት የተለያየ ኮምፖዚሽን ያለው አሁን ለምሳሌ ታችኛውን ይሄ የአየር ጸባይ የሚከሰትባቸው ሲዘንስ እንደዚህ ቴምፕሬቸር ፕሬሸር፣ እነዚህ የሚከሰትባቸው ቦታ እስከ 78 ፐርሰንት ናይትሮጅን ነው፣ 21 ፐርሰንት ኦክሲጅን ነው። አሁን እነዚህም ብደማምሪያቸው 99 ፐርሰንት ይመጣል። አንድ ፐርሰንት ግን በጣም ወሳኝ የሆኑ ግሪን ሀውስ ጋዝስ የሚባሉ ሞለኪሎች አሉ ማለት ነው። እነዚህ እንግዲህ ለምን ይጠቅማሉ? የመሬትን ሙቀት ለማመጣጠን። ሙቀት ማመጣጠን ማለት ምን ማለት ነው አንድ ፕላኔት አሁን ለምሳሌ የኛ ፕላኔት ከፀሐይ ብርሃን ነው ኃይል የሚያገኘው ማለት ነው። ያ ኃይል እንግዲህ ወደ ውስጥ ያስገባውን ኃይል ወደ ውጭ ማስወጣት አለበት። ቱሪሜን ሪሜን ኢንተርማል ኢኪሊብረም ነው የምንለው ምን ማለት ነው? ይሄ አንድ ማንኛውም መቃል ሰውንም ብትወስጂ ማለት ነው ወደ ውስጥ አብዞርብ ያደርገውን ሙቀት መልሶ መልቀቅ መቻል አለበት። አለበለዚያ ምን ይሆናል? ሙቀቱ ይቆይና ማለት ነው ሰውየው ውስጥ ሙቀቱን ይጨምራል ማለት ነው። ልክ እንደዛ ፕላኔቶችም ኢንተርማል ኪሊብረም መቆየት አለባቸው። አብዞርብ ያደረጉትን መጠን የሚት ማድረግ አለባቸው። ያ ማለት ማለት ነው ወደ ውስጥ ያስገቡትን ኃይል እምቅ ኃይል መልሶ ማውጣት አለባቸው ማለት ነው እንግዲህ ይሄንን ለማመጣጠን ግሪንሃውስ ጋዝስ በጣም አስፈላጊ ናቸው ማለት ነው። የምድርን እንደ ኤግዛምፕል ወሰድኩ እንጂ ሌሎች ፕላኔቶች እነዚህ ኮምፖዚሽ ናቸው ይለያያል ማለት ነው። ከባቢ አየር ማለት ፕላኔትን ወይም ደግሞ ሌላ የሰማይ አካልን የሚከብ የጋዞች ንብርብር ነው። ግዙፍ ግን የማይታይ የአየር ንጣፍ በምድር ላይ ሕይወት እንዲኖር የሚያደርግ መሆኑን ከባለሙያ ተረድተናል። በህዋ ላይ ዘላቂ ኑሮ ለማዳበር በምድር ላይ ያለው የአየር ንብረት ለውጥ ከፍተኛ ተጽዕኖ ማሳደሩን ተመራማሪዎች ይናገራሉ። ከመሬት ውጪ ህዋ ላይ ምቹ መኖሪያ አካባቢ መፍጠር ይቻላል ስንል ጠይቀን ነበር። በስፔን ሳይንስና ፕላኔተር ሳይንስ የአትሞስፌሪክ ሳይንስ ባለሙያ ዶክተር ገመቹ ፋንታ ተከታዩን ምላሽ ሰጥተውናል። የሰው ልጅ ከመሬት ውጭ መኖር መቻል አለበት ተብሎ ነው የሚታሰበው። ምክንያቱም መሬት ላይ ብቻ ፎከስ ማድረግ አንደኛው፣ የፖፑሌሽን ሊጨምር ይችላል። ሁለተኛ ደግሞ የሰው ልጅ በሚወስዳቸው ነገሮች መሬት ላይ መኖር የማይቻልበት ጊዜ ሊመጣ ይችላል። ለምሳሌ የመሬት ሙቀት አሁን እየጨመረ ነው፣ ግሎባል ወርሚንግ የሚባለው ማለት ነው። እና ግሎባል ወርሚንግ ደግሞ ቲፒንግ ፖይንት የምንለው አለ ማለት አሁን መመለስ የምንችልበት ደረጃ ላይ ነው ያለው። ግን ፕሮሚሲንግ አይደለም። ማለት የሰው ልጆች መሬት ላይ ያላቸውን ተጽዕኖ ቀንሰው መሬትን እስከ መጨረሻው ሊጠቀሙበት ይችላሉ ተብሎ አይታሰብም፣ ምክንያቱም ላይስማሙ ይችላሉ ሀገራት ማለት ነው ስለዚህ እንግዲህ ቲፒንግ ፖይንት ከደረሰ በኋላ ቲፒንግ ፖይንት ማለት ምን ማለት ነው? የሙቀት መጠኑ አሁን እየጨመረ እየጨመረ ይሄድና መጨረሻ ላይ ምን ይሆናል? እኛ ምንም ብናረግ ለውጥ አናመጣም ማለት ነው። እዛ ላይ ከደረሰ መሬት ሙቀት በጣም ይጨምርና የአየር ጸባይ ለውጥ ያመጣል። ይህ አሁን ክላይሜት ቼንጅ የምንለው ማለት ነው። ያ ደግሞ ምን ያደርጋል? ሰዎች መኖር ወደማይችሉበት ደረጃ ላይ ሊደርሱ ይችላሉ ማለት ነው። ስለዚህ ምንድነው ነው አንዱ መፍትሄ እንግዲህ የሰውን ልጅ ለማቆየት ወደ ሌሎች ፕላኔቶች መሄድ አስፈላጊ ሊሆን ይችላል። ፕላኔቶች ብቻ ሳይሆን ከባቢ አየር ላይም መቆየት የሚቻልበት ዘዴዎች ሊፈጠሩ ይችላሉ ማለት ነው። እንግዲህ ሌሎች ፕላኔቶች የእኛ ፕላኔት ላይ ያለውን አይነት የአየር ጸባይ የላቸውም። ለምሳሌ ኦክሲጅን ያስፈልገናል ሌሎች ደግሞ ዑደቶች አሉ። ካርበን ዑደት አለ፣ የናይትሮጂን አለ። ናይትሮጂን ሳይክል፣ ካርበን ሳይክል አለ፣ ሌሎች ሳይክሎች አሉ። ይሄ እጽዋቶች መሬት ላይ ሊበቅሉ እንዲችሉ፣ እንስሳት ሊኖሩ እንዲችሉ የሚያደርጉ ናቸው እነኚህ ዑደቶች ማለት ነው። እንግዲህ በሌሎች ፕላኔቶች ላይ አሁን ለምሳሌ ማርስን ብንወስድ፣ ማርስ ላይ ይሄ ነገር የለም። ማርስ ሙሉ በሙሉ ለህይወት ምቹ ባልሆነ ከባቢ አየር ነው ተከቦ ያለው ማለት ነው። አብዛኛው የማርስ ከባቢ አየር ካርበን ዳይኦክሳይድ ነው። ካርበን ዳይኦክሳይድ ደግሞ እንደምታውቁት ሙቀትን አምቆ የመያዝ ችሎታ አለው። ስለዚህ የማርስ ቴምፕሬቸር በጣም ከምድር ጋር ሲታይ ከፍተኛ ነው ማለት ነው። ለኑሮ ምቹ አይደለም። ይሄንን ምቹ ማድረግ ይቻላል ወይ? አዎ ይቻላል፣ በሳይንስ ይቻላል። ሙከራዎች አሉ። ማርስ ብቻ ሳይሆን ባይዘወይ የሰው ልጅ ኮሎናይዝ ማድረግ ወይም ደግሞ ወደዛ ሂዶ ለኑሮ ምቹ እንዲሆን ማድረግ የሚችለው ሌሎችን ፕላኔቶች ነው። አሁን ለምሳሌ ሜርኩሪ ከፀሐይ ቀጥለ ያለችው፣ ቬነስ ሁለተኛ ላይ፣ ሶስተኛ እርዝ ነች የእኛ ምድር ነች። ከዛ ቀጥሎ ማርስ ነች። እነኚህ ቴሬስትሪያል ፕላኔት የሚባሉ ጠጣር ፕላኔቶች የሚባሉ ናቸው። ከአራት በኋላ ግን ያሉት እነ ጁፒተር እነሱ ጋሸስ ፕላኔት ነው የሚባሉት፣ ጋሸስ ጃያንትስ ነው የሚባሉት። ማለት ምንድነው? ፍሉይድ ናቸው። ምንድነው እንግዲህ የሰው ልጅ ከዚህ ወጥቶ አንደኛ ኑሮው ምቹ ሳይሆን ሲቀር ምድር ላይ ወደዛ ሂዶ መኖር ይችላል። ሁለተኛ ደግሞ ሌሎች ኦፖርቹኒቲዎች አሉ ከስፔስ ኤክስፕሎሬሽን የሚመጡ ለምሳሌ ኢነርጂ አለ። የኢነርጂ መጠን ይለያያል ሁሉም ፕላኔት ላይ ማለት ነው። ከፀሐይ ቢመጣም ከፀሐይ የሚመጣው ኢነርጂ ምን ያክል ነው የሚለውን ብንወስድ በተለያየ ፕላኔት ላይ ይለያያል። አሁን ለምሳሌ የምድርን ቶፕ ኦፍ አትሞስፌር እስከ 1370 ዋት ፐርሜትር ስኩዌር ይደርሳል። እና ይሄ ሶላር ኮንስታንት የምንለው ማለት ነው። ይሄ ነው ዲስትሪቢት የሚሆነው ማለት ነው። ሌሎቹ ፕላኔቶች ላይ ግን እንደየ ሁኔታቸው ይለያያል። በጣም ርቀው ያሉ ፕላኔቶች ትንሽ ኢነርጂ ነው የሚወስዱት፣ ቅርብ ያሉት ብዙ ኢነርጂ። ስለዚህ የኢነርጂ ኦፖርቹኒቲ ያለው ማለት ነው። ሌሎች ደግሞ ማዕድን፣ ብዙ ነገሮች አሉ። ስፔስ ከስፔስ በተጨማሪ ስፔስ ማለት ያው ፖፑሌሽን ቢበዛ ወደዛ ሂዶ መኖር ይችላል ማለት ነው። የቦታ ጥበትን ለመቀነስ ማለት ነው። እዛ መኖር ይቻላል ወይ? እንግዲህ ቅድመ ሁኔታዎች አሉ። ለመኖር ማመቻቸት መቻል አለበት። ውህደቶች አሉ፣ ካርበን፣ ናይትሮጂን ሳይክል እነዚህ እና የአትሞስፌሪክ ኮምፖዚሽኑ ምን ያክል ንጥረ ነገሮች አሉ በከባቢ አየር ውስጥ የሚለው ነገር ወሳኝ ነው ማለት ነው። ይሄን እንግዲህ በተለያየ ሁኔታ ማድረግ ይቻላል። አንደኛው ከዚህ ከምድር ይዞ መሄድ የሚል ነው። ይሄን ሲስተም ሁለተኛው እዛው መፍጠር ካሉት ነገሮች እነዚህ ለህይወት አስፈላጊ የሆኑ ነገሮችን መፍጠር እስከ ምግብ ማምረትን ጭምር ማለት ነው። አግሪካልቸርን ይጨምራል። ሌሎች ሌሎች ደግሞ አሉ፣ ሜዲካል የሆኑ ለሁን ለምሳሌ አንድ ሰው በእርዝ ግራቪቲ ወይም በእኛ በምድር ግራቪቲ ኑሮ ለምዷል። አሁን ወጣ ሲል እኩል አይደለም። ማርስ አሁን ለምሳሌ አንድ ስድስተኛ ነው የማርስ ግራቪቲ። ስለዚህ ወደ ማርስ ሲሄድ ምን ይሆናል? ሰውነቱ የመላቀቅ ባህሪ ያሳያል። ስፔስ ስቴሽን ላይ ቆይቶ የሚመጡ ሰዎች ቁሞ መራመድ ያቅታቸዋል። ምክንያቱም ግራቪቲ ስለሚያንስ እዚህ ስፔስ ስቴሽን ላይ ግራቪቲ በጣም አነስተኛ ስለሆነ ሰውነታቸው የመላቀቅ ባህሪ ያሳያል ማለት ነው። ሌሎች አይናቸው ላይ ምናምን ችግር ያመጣል። ግሪን ሀውስ ጋዝ ያለው ውደቶች ያሉት ግሪን ሀውስ የሚባለው እሱን ይዞ መሄድ ነው። አንደኛው ለትንሽ ጊዜ አሁን ለምሳሌ ታሰባለ፣ በ2028 የስፔስ ኤክስ ፕሮግራም አለ፣ ሰዎችን ወደ ማርስ የመውሰድ ማለት ነው። አሁን እንግዲህ እዛ እነሱ እንዴት ነው ያሰቡት ይመስለኛል እርግጠኛ አይደለሁም። ይሄንን ግሪን ሃውስ መስራት ከባድ ነው፣ ግን እነሱ ያሰቡት ምንድን ነው ለጥቂት ጊዜ የሚሆን ኦክሲጂን እና ሌሎች ኢነርጂ፣ ምግብ ይዘው ሂደው እዛ ካለው አካባቢ ካለው ነገር ላይ ደግሞ ይሄንን ነገር ለመስራት መሞከር በሚል ነው። አሁን ለጊዜው ማለት ነው። ግን ለወደፊቱ ምንድን ነው የሚደረገው? በትልቁ ማለት ነው። አሁን ባለፈው አይተሽ ከሆነ ስታርሺፕ ተሞክሮ ነበረ። ስታርሺፕ ማለት ከእርዝ ኦር አትሞስፌር ውጭ ወጥቶ ተመልሶ ላንድ እንዲያደርግ ማለት ነው፣ ወይም ደግሞ ተመልሶ እንዲመጣ ማለት ነው። ይሄ ሙከራ ነው እንግዲህ አንዱ ሌሎች ወደ ሌሎች ፕላኔት ሰው ሰውን ለመላክ ማለት ነው። አሁን በ2026 ወደ ጨረቃ ሰው ለመላክ እያሰቡ ነው። እነሱ አሁን እያሰቡ ያሉት ምንድን ነው? ጨረቃ ላይ እነዚህ መሬት ላይ ያሉትን ነገሮች መስራት መቻል፣ መሞከር ላቦራቶሪ ኤክስፐሪመንት ነው። ስለዚህ መጀመሪያ ጥናቱ እዚህ ይካሄዳል። የተወሰነ ደግሞ ይዘው የሚሄዱ ሰዎች የሚያስፈላጊ የሆኑትን ነገሮች ይዘው ይሄዳሉ። ከዛ በዛ ይታይና ደግሞ ምን ይሞከራል? ግሪን ሃውስ፣ ትልልቅ ግሪን ሃውስ ባዮስፌር የሚባለው ማለት ነው። ይሄ ባዮስፌር እንግዲህ ማለት ማለት ነው፣ ናቹራል ባዮስፌር አለ አርቲፊሻል ባዮስፌር ለመስራት ነው እንግዲህ ናቹራል ባዮስፌር አሁን ምድር ናት። ልክ እንደዛ ላቦራቶሪ ውስጥ አርቲፊሻል ባዮስፌር ይሰራል ማለት ነው። ያ ባዮስፌር እንዳለ በሮኬት ተጭኖ ወደ ሌሎች ፕላኔቶች ሊሄድ ይችላል። እንደ ስፔስ ስቴሽን ሁኖ ከመሬት በተለያየ ከፍታ ላይ ሊደረግ ይችላል። እንደ ሳተላይት ማለት ነው። አሁን ኢንተርናሽናል ስፔስ ስቴሽን አለ አይደለ እንደሱ ማለት ነው ተንሳፋፊ ስለዚህ እሱ ደግሞ የሚቀጥለው ላይ ይደረጋል ማለት ነው ከዛ ወደ ፕላኔቶቹ ከተወሰደ በኋላ ከፕላኔቱ ከምድር መውሰዱ ይቀርና ምንድን ነው የሚደረገው ከፕላኔቱ ላይ ያሉትን ነገሮች ተጠቅመው ለሰው ልጅ ወይም ለሌሎች እንስሳት ወይም ለሌሎች እጽዋቶች እነኚህን ነገሮች ማስቀጠል ይቻላል የሚለው ላይ ደግሞ ይሰራል ማለት ነው። ስለዚህ በስቴፕ በተለያየ ሂደት ነው እየተካሄደበት ያለው ማለት ነው። እንግዲህ ይሄንን በተለያየ ሁኔታ ለማስቀጠል እየጣሩ ነው ማለት ነው። አንደኛው በስፔስ ቱሪዝም አይተሽ ከሆነ በዓለም ላይ ያሉ ሀብታም ሰዎች በሙሉ በዚህ እየተሳተፉ ነው። እነ ስፔስ ኤክስን ልታነሽ ትችላለሽ። እነ ቨርጂን ጋላክቲክ፣ ሌሎችም አሉ። በሀገር ደረጃም አሉ። የራሻዎቹ ስፖትኒክ አለ እና እነኚህ ምንድነው አሁን ለጊዜው እያደረጉ ያሉት ከምድር ውጭ ሰው ወስደው አሳይተው መመለስ ከዛ በሚገኘው ፋይናንስ ለስፔስ ኤክስፕሎሬሽን ያውላሉ ማለት ነው። ለወደፊቱ ደግሞ ምንድን ነው የሚታሰበው? እነዚያውን ኢንተርናሽናል ስፔስ ስቴሽን አይነት ሆቴሎች ይሰራሉ። ሰዎች ወደዛ ሂደው ተዝናንተው ብር ከፍለው ይመጣሉ። ውድ አገር ልጆች የዕለቱ ከምድር እስከ ውሃ መሰናዷችን ያደመጣችሁትን ይመስል ነበርም። በቀጣይ ሳምንት በዚሁ መሰናዶ ክፍል ሁለት እናስደምጣችኋለን። ፕሮግራሙ ማዘጋጀት በኩል ፍጹም አለም በማቅረቡ ደግሞ ከእናንተ ጋር ቆይታ ያደረግኩት ናትናኤል ሀብታሙ ነበርኩኝ። ከቀሪ ኤፍ ኤም አዲስ 97.1 ዝግጅቶች ጋር ታሳልፉ ዘንድ ጋበዝ ናችሁ። እኛው ቆይታችን እዚህ ጋር ቋጨን። ቸርን ሰንበት የሳምንት ሰው ይበለን። ምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍ ኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ